ለቱ አብይ በኢትዮጵያ ያለው የትምህርት ጥራት ችግር አስፈሪ ነው ሲሉ ዛሬ በአዲስ አበባ በተካሄደ ውይይት ላይ የተገኙ ተሳታፊዎች ገለጹ። ችግሩ ደግሞ ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተንሰራፋ እንደሆነ ጥናቶችን በመጥቀስ አመልክተዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ድርሶናል። በተለያየ ደረጃ በትምህርት ገበታ ላይ የሚገኙ ዜጎች የቁጥራቸውን መብዛት ያህል የሚጨብጡት እውቀት መጠን፣ የሙያተኝነታቸውም ደረጃ አነጋጋሪ ሆኖ ቆይቷል። የትምህርት ጥራት መውረዱ ሌላው ቀርቶ ከሁለት አስርት ዓመታት በፊት በነበረበት ደረጃ ላይ አለመገኘቱ መገለጫው ብዙ ነው። ጥራት ያለው ትምህርት ለሁሉም በሚል ርዕስ ዛሬ በኢኒሽቲቭ አፍሪካ የተዘጋጀው መድረክ የተለያዩ ባለሙያዎችን አሳትፏል። ከተማሪዎች ጀምሮ ጉዳይ ውስጥ ከሚመለከታቸው የተለያዩ አካላት ድረስ በታዳሚነት ተገኝተውበታል። ከእነዚህ ተሳታፊዎች አንዱ ዳዊት አሻግሬ በጠመንጃ ያዥ ሁለተኛ ደረጃ ትምህርት ቤት የዘጠነኛ ክፍል ተማሪ ነው። የጥራት መጓደልን በተመለከተ በግሉ የሚያስበውን አካፍሎኛል። ከተማ ያሉት ተማሪዎች ግን ትኩረታቸው ወደ ትምህርቱ አይደለም። አሁን አጓጉል ስሶች የለመዱ አሉ። እነሱ አሁን እንኳን እስከ አራት አይደለም እስከ አስርን ራሱ ቢጨርሱ ራሱ የክፍለ አገሮች አራተኛ ክፍል ያሉት እነሱ ይበልጣሉ ከከተማዎቹ ማለት ነው። የከተማዎቹ እንደፈለጉ ነው። ለዛ ነው። ብዙ የሚያዘናጉ ነገሮች አሉ እያልከ ነውን? ተማሪዎችን በዚህ ዘመን ውይይቱን ያዘጋጀው የኢኒሽቲቭ አፍሪካ ዋና ዳይሬክተር አቶ ክቡር ገና በተለያየ ደረጃ ያለው የጥራት ችግር የሚያስፈራ ነው ብለዋል። በጣም ብዙ መሰራት ያለበት ነው። ምክንያቱም እኔ ማየው አሁንም በጥናቱም የተረጋገጠው ምንድ ነው ከአንደኛ እስከ አራተኛ በተለይ ማንበብ መጻፍ መጀመር የሚማሩበት ቦታ ላይ ተማሪው እስከ አራተኛ ድረስ ተምሮ ሲወጣም ማንበብም መጻፍም የማይችልበት ሁኔታ አለ፣ ብዙ አለን። በአሃዝም ሲጠቀስ እስከ 40 በመቶ የሚል አሃዝ አለ። የሚያስፈራ አሃዝ ነው። ስለዚህ እዛ ላይ ራሱ ከተበላሸ እንግዲህ ምን ያህል ወደፊት ለመሄድ እንደሚያስቸግር ግልጽ ነው። ስለዚህ ብዙ መሰራት ያለበት ክፍተት ያለበት ክፍል ይመስለኛል ጥራት ዶክተር ሙሉ ነጋ በአዲስ አበባ ዩኒቨርሲቲ የአካዳሚክ ደረጃና ጥራት ማዕከል ዳይሬክተር ናቸው። በተለይ በከፍተኛ ትምህርት የጥራት ጉድለት ዙሪያ ጥናት አካሂደዋል። ከፍተኛ የጥራት ችግር ለመኖሩ ማሳየው ምን እንደሆነ ለቪኦኤ አስረድተዋል። አሁን ምንድነው፣ ሁለት ነገር ነው። ትምህርቱ በከፍተኛ ደረጃ የተስፋፋ ነው። ለወደፊቱ መስፋፋት የሚቀር አይመስለኝም፣ ምክንያቱም ብዙ የትምህርት ፍላጎት ያለ ይመስለኛል። ግን አንዱ ትልቁ ችግር ምንድነው? ተማሪዎች በየእርከ ነው የሚጠበቅባቸውን የእውቀት የክሎት ይዞ አለ መምጣት ነው። ይሄ ደግሞ ስናየው ከመምህራን ጋር እያያዛል፣ ከመምህራን ብቃት ጋር እያያዛል፣ ከትምህርት አመራር ጋር እያያዛል። ስለዚህ መቋጫው ሳየው እኔ ችግሩ የፖሊሲ የህግ አይደለም አገራችን አሁን ሳየው በቂ አለ። ግን ያን ህግ ወደ ተግባር የመቀየር እዛ ላይ ግን ክፍተት ያለ ይመስለኛል። አሁንም የኔ ጥረት የሚያሳየው በተለይ ሊደርሽፕ አካባቢ የትምህርት ሊደርሽፕ ማለት በየደረጃው እዛ ላይ ክፍተት ያለ ይመስለኛል። እርሳቸው የከፍተኛ ትምህርታቸውን የጀመሩት በ1978 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ መሆኑን ዶክተር ሙሉ አጫውተውኛል። መጽሐፍት እንደ ልብ በማይገኙበት በዚያ ዘመን እንኳን በጣም የተሻለ ጥራት ነበረ ባይ ናቸው። እኔ መነሻ ምስ ነው ይህን ጥራት ወደዚህ ንሸ ሳረግ አሁን በእኔ ጊዜ በተለይ በሃይ ስኩል ቢሆን እንዳሁኑ የተሟላ የመጽሐፍትን አልነበረም። ግን የተማሪው የመምህሩ ቁርጠኝ እዚያ ላይ ጊዜውን የማሳለፍ እንትን ነበረ። ኢቭን ወደ ዩኒቨርስቲ በቅርብ ጊዜ ስንመጣም ለምሳሌ የማስተርስ ፕሮግራም ስማር ተማሪ ብዛትም ትንሽ ነበረ። በአንድ ኮርስ የሚሰጡ ፔፐሮች፣ ጽሁፎች ብዙ ነበሩ። በጣም ከፍተኛ ክትል ነበር። የታይሙም ረዘም ያለ ነበር እና አሁን ሳወዳድረው አንዳንዱ ጽሁፍ የማስተርስ አሁን የሚመረቁት ለዛን ጊዜ በፔፐር ደረጃ ለአንድ ኮርስ በሚጻፍ አይመጥንም። እና ከፍተኛ ክፍተታል በተለይ የታችኛው ትትን ወደ ላይኛው ስንመጣ እስከ ፒኤች ደለብን አሁን ፕሮግራም የተከፈተ ነው። እዛ ላይ ያለው አሁን የብቃት ብቃት ማለት የሚጻፉ ጽሁፎች ማየት ይቻላል ስ ዲዘርቴሽንስ እነዚህ ከዛ ከኔ ፐርሶናል ሳወዳድረው በጣም ክፍተት አለ። የአሁኑ በጣም ያነሰ ነው። እኔም አስተምራለሁ ራሴ አሁን በማስተርስ ፕሮግራም እና እንደሚያስተምር አዲስ ዩኒቨርስቲ ዩኒቨርስቲ እና ሳይ በጣም ከፍተኛ ችግር ያለው። በኮተቤ መምህራን ትምህርት ኮሌጅ የኬሚስትሪ ትምህርት ክፍል ረዳት ፕሮፌሰር የሆኑት ዶክተር ስለሺ ይትባረክም በተለይ ከሳይንስና ከሂሳብ ትምህርት አንጻር ያለውን የጥራት ችግር አብራርተዋል። አሁን ናሽናል ለርኒን አሰስመንት የተሰሩ አሉ። እነሱ እንደሚናገሩት ወይ ደግሞ ሪፖርቱ እንደሚያሳየው በሳይንስ በተለይ እና ማቴማቲክስ ከአቨሬጅ በታች ነው። ከ50 ማለፊያው በታች ነው ይሄ ማለት ግን የጥናቱ ደረጃ ማለት ነው። የጥናቱ ደረጃ ማለት ግን አንደኛው ስንት መሆን ነበረበት? ከ50 በላይ መሆን ነበረበት፣ ግን በአብዛኛው ከ50 በታች ነው። አሁን ግን ለምሳሌ መጀመሪያ አንድ ጥናት ወይ ሁለት ጥናት ብቻ በቂ ላይ ሆን ይችላል። ተደጋጋሚ ጥናት መሰራት አለበት። ሁለተኛ እኔ አሁን ደፍሬ መናገር የማልችለው ጥናቱም እንዴት ተካሄደ፣ ኢንስትሩመንቱ ወይ መለኪያው ምን ነበር የሚል መጀመሪያም መታየት አለበት። ግን ጥናቱ ለምሳሌ ትክክል ነው ብለን ከወሰድን ልክ በአቺቭመንት በተማሪዎች ላይ ወርዷል። ብሎ ይገምታል እሱ ግን የሚለካውም የእውቀትን ብቻ ነው። ዶክተር ስለሺ በዚሁ ማብራሪያቸው በአሁኑ ሰዓት በትምህርት ላይ የሚገኙ ዜጎችን ቁጥርም ዘርዝረዋል። በዚህም መሰረት 400 ሺህ ህጻናት በመዋለ ህጻናት ሲገኙ 17 ሚሊዮን የሚሆኑ ደግሞ ከአንደኛ እስከ ስምንተኛ ክፍል ትምህርታቸውን እየተከታተሉ ነው። በሁለተኛ ደረጃ ትምህርት ቤቶች የሚገኙት ቁጥር ግን 1.7 ሚሊዮን ብቻ ነው። እስከ ስምንተኛ ክፍል ድረስ 17 ሚሊዮን ዜጎች ከነበሩ የቀሩት ሁሉ እየተገቡ ዶክተር ስለሺ ይመልሳሉ። አንደኛው አክሰስ ሊሆን ይችላል። ለምን ፕራይመሪ ኤዲኬሽናችንን የምዕተ ዓመቱን ጎል ለማሟላት በጣም የተረባረብን ስለሆነ በጣም በይዙን በማስፋታችን ያ ደግሞ የሃይስኩሉም እስከ 2020 ይመስለኛል እዛ ላይ እንደርሳለን። ለምሳሌ ቤዚክ ኤዲኬሽን ፎር ኦል ነው። ኔክስት ደግሞ የምንሄደው ሄደው ሰከንደሪ ኤዲኬሽን ፎር ኦል ይሆናል። በጣም ደግሞ ሄደን ደግሞ እንደገና ሃየር ኤዲኬሽን ፎር ኦል እንደርሳለን። ስለዚህ አንዱ የሚመስለኝ በጣም በጣም ብዙ ስራ ስለሰራ አክሰስ ላይ በጣም ፒራሚዱ ወደ ታች በጣም ተለጥጠዋል። ማዳረስ ላይ በተለይ አንደኛ ደረጃ ላይ ብዙ ስለተሰራ አንዱ እሱ ነው ምክንያቱ። በተቃዋሚ ፖለቲከኝነታቸው የሚታወቁትና የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር የሆኑት ዶክተር ኃይሉ አሪያ ከዚህ ስብሰባ ታዳሚዎች አንዱ ነበሩ። በግላቸው መገኘታቸውን ግን ተናግረዋል። የትምህርት ጥራት የሚመጣው ነጻነት ሲኖር ብቻ እንደሆነ በሰጡት አስተያየት አመልክተዋል። ዶክተር ኃይሉ ለቪኦኤ ሲናገሩም ይህንን አብራርተዋል። በኔ እምነት በእኔ እምነት አስተማሪ ነኝ። ህይወቴን በሙሉ ሳስተምር ነው የኖርኩት። ለእውነተኛ የትምህርት ጥራት፣ በሀገራችን የትምህርት ጥራት እንዲኖር የግዴታ ነጻነት ያስፈልጋል ነጻነት በሌለበት ኢንቫይርመንት የዴሞክራቲክ የዴሞክራሲያዊ ከባቢ ወይ ኢንቫይሮንመንት በሌለበት ሁኔታ የተሟላ ጥራት ማግኘት አይቻልም። የትምህርት ቤቶቹን ቁጥር አሳደግን፣ የተማሪዎቹን ቁጥር አሳደግን፣ መጽሐፍትን አዘጋጀን፣ የተማሪና አስተማሪ ጥመርታን አሻሻልን፣ ብዙ ነገሮችን ልንደረድር እንችላለን። እነዚህ ቁጥሮች ናቸው። የቁጥሮች ማደግ ልማትን ጥራትን አያሳይም። እና ከመጀመሪያውም እነዚህ በነጻነት የማሰብ ትምህርት ቤት ውስጥ ዴሞክራሲያዊ የሆነ ኢንቫይሮንመንት ከሌለ በእነዚህ አሁን ባልኳቸውም በተለያዩ መስፈርቶችም ጥራት ሊኖር አይችሉም። መንግስታዊ ያልሆነው ድርጅት ኢኒሺቲቭ አፍሪካ በትምህርት ጥራት ላይ የሚሰራው በመንግስት ያልተሞከሩ አካሄዶች ካሉ ለመጠቆም መሆኑን ዳይሬክተሩ አቶ ክቡር ገና ገልጸዋል። በዛሬው ውይይት ላይ አስራ ሰባት ድርጅቶችን የወከሉ ተሳታፊዎች መገኘታቸውንም ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ